የየመን ተፋላሚ ኃይላት ማለት በእነ ሳዑድ አረቢያ የሚደገፈው የፕሬዚዳንት አብድረቦ መንሱር ሃዲ መንግስት፣ የሁቲ አማጽያንና ከሁቲ አማጽያን ጋር ያበሩ ኃይላት ስዊዘርላንድ ውስጥ አዲስ የሰላም ድርድር ዛሬ ጀምረዋል። የአሁኑ የሰላም ድርድር ከእስካሁኖቹ በምን ይለያል? ምንስ ተስፋ ተጥሎበታል? በተለይ የመኖች ምን ተስፋ አላቸው እዛ ሰንዓ ያሉ ሰዎች የአሁኑ የሰላም ድርድር በየመናዎቹ ዘንድ በጣም በከፍተኛ ጉጉት እየተጠበቀ ያለ ውጤት ነው። ምክንያቱም ከዚህ በፊት በነበሩት ላይ በሙሉ የታይ ከታየው የተለወጠ ነገር ካቀረቡት ቅድመ ነጥብ አንጻር ህዝቡ ይስማማሉ የሚለውን ነገር ይዞታል። ሁለተኛ ደረጃ ህዝቡ በጉጉት ሊጠብቅ የቻለውም ካቀረቡት ነጥብና ከመስማማት አለመስማማታቸው ብቻ ሳይሆን የኢኮኖሚ ድቀቱ መጥቷል። በቃ በጣም ኃይለኛ ችግር ውስጥ ነው ያሉት እና ያለው አማራጭ ይሄ ብቻ ነው። ከዚህ በኋላ ህዝቡን የበለጠ ችግር ውስጥ መክተት ካልሆነ በስተቀር የሚመጣ ነገር የለም መስማማት አለባቸው የሚለውን አንዳንዴ እንደ ውሳኔ በሙሉ በትክክል የሚያሳድሩት ነው። ሰሞኑን በጣም በተከታታይ ሰላማዊ ሰልፍ እየተደረገ ነው። ተኩሱ ይቁምና ተስማሙ የሚል የተማጭ አይነት ሰላማዊ ሰልፎች ተከታታይ ወደ ሶስት አርቦች እና ከትናንተ ደም ጭምር ተካሄዷል እና ህዝቡ በጣም ተስፋ ጥሎበታል ማለት ነው። የምችለው ምናልባት ሁለቱም ሀይላት ማለት ሳውዲ አረቢያ መራሹ የውጭ ሀይል በአውሮፕላን የሚያደርገው ድብደባም የሁፊ አማጺዎችም የሁቲ አማጺዎችን የሚወጋው የአብድረቦ መንሱር ሃዲ ሚሊሻ ወይም እግረኛ ጦርም እስካሁን ድረስ ባደረጉት ውጊያም ይህ ነው የተባለ ውጤት ወይም የአሸናፊነት አልያዙም። ምናልባት የሁለቱ ኃይላት ወይም የተቀናቃኝ ኃይላት መዳከም የሰላም ድርድርን እንደ አማራጭ ሊያው ይችላሉ የሚል አንዱ ግምት ነው። ነገር ግን የሰላም ድርድሩ ከመጀመሩ ከጥቂት ሰዓታት በፊት የተኩስ አቁም ስምምነት ተደርጓል ይባላል። እውነት ነው ይሄ? አዎ፣ ከሌሊት ስድስት ሰዓት ጀምሮ ተግባራዊ የሚሆን የተኩስ አቁም ተደርጓል። ተኩስ አቁም ከመደረጉ በፊት ግን የሁቲ አማጽያን ቤዝ ነው የሚባለውን የባብል መንደብን መልሰው ከእጃቸው ለማስገባት ባረጉት ግን በበላስቲክ ሚሳይል መጥተዋል። ሁለት ከፍተኛ የጦር መኮንኖች እና ወደ መቶ አምሳ ሰባት የሚሆኑ ወታደሮች እንደሞቱ ነበር የሚነገረው። ከዛ የዛን የበቀል እርምጃ ደግሞ ከአራት ሰዓት በፊት ሳውዲ አረቢያ አየር ጥቃቱን ፈጽማለች። ይሄ ተኩስ አቁም ከተደረገ በኋላ ማለት ነው የሳ ስለዚህ አልፎ አልፎ እየተጣሰ ነው ማለት ነው። የተኩስ አቁም ሁሉ ከአምስት ሰዓት በፊት ነበር። አሁን ከአራት ሰዓት በፊት እንደዚህ ተደርጓል። እንግዲህ ይቀጥላል አይቀጥልም። ደግሞ አሁን ከአራቱ ሰዓት በኋላ አሁን አልተደረገም። ይሄ ግን የሚሆነው እዛ አካባቢ ነው እንጂ ሌላው የሀገሪቷ ክፍል ጸጥታ ላይ ነው ያለው። ስና እንዴት ነው? ሰና ሰሞኑን ያው ከዚህ በ የቀድሞ ፕሬዚዳንት እጅ ያለበት በሚባለው ሁኔታ የሚ ወደ ሳውዲ በሚያፈናጥሩት ሚሳይል አማካኝነት ሰና ድብደባ አልፎ አልፎ ይሰማል። ድብደባ ሁኔታ ግን ከቀነሰ አንድ ሳምንት አካባቢ ሆኑታል። የቀድሞ ፕሬዚደንት ማለት አሊ አብደላ ሳላ አል አብደላ ሳላ የሚተኩሱትን በሚል ያው የሳውዲ ንጉስ እነዛ ቢሉ ፕሬዚዳንት አሊ አብደላ ሳላ ግን የቀድሞ ፕሬዚዳንት አሊ አብደላ ሳላ እኔ እጅ የለበትም የሚተኩሱት አሁን ሁቲዎች ናቸው ብለዋል። ግን በትክክል ሁቲዎች ናቸው ማለት አይቻልም። ምክንያቱም ጥሩ የሚሳኤሉን ትምህርት የተማሩት የእሳቸው ወታደሮች እንደነበረ ያው ሁሉም የሚያውቀው ነው። ስለዚህ አሊ አብደላ ሳላህ በዚህ ጦርነት ውስጥ በግልጽ እየተሳተፉ ነው ማለት ነው። አዎ፣ በቀጥታም በተዘዋዋሪም በተደጋጋሚ በኢንተርቪው የሚገጥትም ነገር እኮ አለ። ከዚህ በኋላ እኔ ከሁቲ ጋር ነኝ ብለው ያወጁበት ሁኔታ በሙሉ ነበር። አዋጅ በትክክልና በይፋ በሙሉ ከዚህ በኋላ እኔ አንሰራላህ ነኝ ብለዋል። ከዛ በኋላ ግን ባለፈው ጊዜ ደግሞ እኔ እጄ የለበትም ብለዋል እንደገና መልሰው። አሁንም ደግሞ እንደማይለቁና ሳውዲን መልሰው እንደሚመጡም ደግሞ ወዲያው በዚያው ቀለምልስ ደግሞ መልሰው ተናግረዋል።